ዛሬ ማለዳ በምስራቅ ሐረርጌ ዞን ደደር ከተማ አካባቢ የመሬት መንቀጥቀጥ ተከሰተ። የመሬት መንቀጥቀጡ በድሬዳዋና ሀረር ድረስ መሰማቱን ነዋሪዎች ተናግረዋል። ክስተቱ የአካባቢው ከተሞች በህንፃ ግንባታ ላይ አስፈላጊውን ጥንቃቄ እንዲያደርጉ የሚያስታውስ ነው ብለዋል ባለሙያዎች። አዲስ ቸኮል ተጨማሪ አለው። ዛሬ ጠዋት አንድ ሰዓት ከ54 ደቂቃ ላይ በምስራቅ ሐረርጌ ዞን ደደር አካባቢ የተከሰተው የመሬት መንቀጥቀጥ ከደደር አልፎ ድሬዳዋና ሀረር ድረስ የተሰማ ነበር። የዛሬው የመሬት መንቀጥቀጥ ከሳምንት በፊት ከተከሰተ የበለጠ ጥንካሬ እንዳለው በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ተቋም ዳይሬክተርና የመሬት መንቀጥቀጥ ባለሙያ ፕሮፌሰር አታላይ አየለ ተናግረዋል። በአፍሪካ ቀንድ አካባቢ የሚፈጠሩትን የመሬት መንቀጥቀጦች ከጅቡቲ፣ ከኢትዮጵያ፣ ከኬንያና ከዩጋንዳ ያሉ ጣቢያዎች የመዘገቡት መረጃ ሁልጊዜ ወደ መረጃ ቋታችን ይገባል እና ከዚያ ተነስተን ዛሬ ከጠዋቱ አንድ ሰዓት ከአምሳ አራት ደቂቃ አካባቢ ሰላሳ ሰባት ሰከንድ ይመስለኛል በሬክተር ስኬል አራት መጠን ያለው የመሬት መንቀጥቀጥ ከድሬዳዋ ሰሜናዊ አቅጣጫ ደደር አካባቢ ማለት ነው እዚህ አካባቢ እንደተፈጠረ ለማወቅ ችለናል ማለት ነው። ድሬዳዋ ላይም ስሜቱ ነበረ። አዎ ሁሉ ሰምተዋል ለሚያ ሀረረር ድሬዳዋ የባለፈውም እንደዚሁ ነው። በማህበራዊ ሚዲያዎች በድሬዳዋ የመሬት መንቀጥቀጥ ተከሰተው የሚባለው ስህተት ነው ያሉት ፕሮፌሰር አታ ላይ መንቀጥቀጡ የተከሰተው ደደር ላይ ነው። ሆኖም እስከ ድሬዳዋ ና ሀረር ድረስ የተሰማ ነበር ብለዋል። ከሳምንት በፊትም በሬክተር ስኬል ሶስት ነጥብ አንድ ያስቆጠረ የመሬት መንቀጥቀጥ ተከስቶ የነበረ ሲሆን ይህ መደጋገሙ በራሱ ግን ወደፊት ሊከሰት ስለሚችል ነገር የሚጠቆመው ምንም ነገር የለም ብለዋል። በአሁኑ የመሬት መንቀጥቀጥ ምንም የደረሰ ጉዳት የሌለ ሲሆን በስምጥ ሸለቆና በአቅራቢ ያሉ ከተሞች ለመሬት መንቀጥቀጥ ተጋላጭ ናቸው ብለዋል ፕሮፌሰሩ። ይህም አውዳሚ ጥፋትን የሚያስከትል ከባድ መንቀጥቀጥ ሊያስከትል ስለሚችል ሕንፃዎች ሲገነቡ ይህን ግምት ውስጥ ያስገቡ እንዲሆኑ መክረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።